ዩናይትድ ስቴትስ እየተዘጋጀ ባለው የመሪዎች ጉባኤ ላይ ኢትዮጵያ አልተጋበዘችም፣ አትሳተፍምም። ለመሆኑ ለአሜሪካም ይሁን ለሌሎች ሀገሮች ይሄ ምን ትርጉም አለው? ሰለሞን አባተ የዓለም አቀፍ ግንኙነቶችና የፖለቲካ ሳይንስ አዋቂዎችን ጠይቆ ነበር። የተናገሩትን ቀጥሎ በአጭሩ ያሰማናል። ዴሞክራሲን ማጠናከርና፣ አምባገነናዊነት እንዳያጠላበት መጠበቅ፣ ሙስናን መዋጋት፣ የሰብዓዊ መብቶች መከበርን ማበረታታት የዚህ የዴሞክራሲ ጉባኤ ዋና ዋና የሚባሉ ዋልታዎች ናቸው። በተሳለጠ ሁኔታ የሚሠራ ዴሞክራሲ የመንግሥቱንና ከመንግሥቱም ውጭ ያሉ ወገኖችን ሁሉ ተሳትፎ እንደሚጠይቅ ለዚሁ ጉባኤ በተዘጋጀው ሰነድ ላይ ተነግሯል። ዛሬ የዩናይትድ ስቴትስ ፕሬዚደንት ይህንን ዓለም አቀፍ የዴሞክራሲ ጉባኤ ጠርተዋል። ያልተጠሩም አሉ። ለምሳሌ ኢትዮጵያ ኤርትራና ሌሎች ብዙዎች ለምን በጆርጅ ዋሽንግተን ዩኒቨርሲቲ የትርፍ ሰዓት መምህር የሆኑትን ቀድሞ በኢትዮጵያ የአሜሪካ አምባሳደር ዴቪድ ሽንን ጠይቄ ነበር ሽን እንደዚህ አይነት ዝርዝሮች በወጡ ቁጥር አሉ፣ ፕሮፌሰር ሽን በተጋበዙና ባልተጋበዙት ጉዳይ ላይ አነጋጋሪ ሁኔታ ይፈጠራል። እንዳልከው ኢትዮጵያ ካልተጋበዙት አነጋጋሪ አገሮች መካከል ነች። በዝርዝሩ ውስጥ ከሐምሳ አራቱ የአፍሪካ ሀገሮች አሥራ ሰባት ናቸው የሰፈሩት። ይህ ከአህጉሩ አገሮች ከአንድ ሦስተኛ በታች ቁጥር ነው። ፕሮፌሰርሽን ይቀጥላሉ። በዝርዝሩ ውስጥ የሌሉ ብዙ ሀገሮች የተለያየ ጥራት ያላቸው ቢሆኑም ቢያንስ ምርጫዎችን በቋሚነት የማካሄድ ታሪክ አላቸው። ኢትዮጵያም ከነዚያ ሀገሮች እምብዛም የምትለይ አይደለችም። ይሁን እንጂ ለምን አንዳንዶች ተጋበዙ፣ ሌሎች ለምን አልተጋበዙም ለሚለው ትርጓሜ እኔ ብዙም አግባብ ያለኝ ሰው አይደለሁም። ኤርትራን ብትመለከት ግን እርሷን ለመጋበዝ የሚያስችል ምንም ምክንያት የለም። ጥሩም ይሁን መጥፎ የሚባል ምንም ምርጫ አካሂዳ አታውቅም። ኢትዮጵያ ግን ብዙዎቹ አጠያያቂ ቢሆኑም የምርጫዎች ታሪክ ያላት አገር ነች። ስለዚህ አንዳንዶች ለምን ተጋበዙ፣ አንዳንዶች ለምን ቀሩ የሚለው ትክክለኛ ጥያቄ ይመስለኛል። Perfectly good questions as to why some are invited and some are not. <laughs> ከትርጉሙ እና ከቴዎሪውን ስንነሳ እንግዲህ ዲሞክራሲ ሳሚት ብለው ጆ ባይደን አስተዳደር የእሳቸውና የአንቶኒ ብሊንከን ስራ ነው እና አማካሪዎቻቸው ስንነሳ አላማ ምንድን ነው? ዲሞክራሲን በተመለከተ አንድ አቋም መውሰድ እንደሚገባ ያም ሲባል አሜሪካ እንግዲህ ክለ የሚደረገው ብቸኛዋ ትልቋ ነጻ ዲሞክራቲክ ስርአትና ህብረተሰብ ሶሳይቲ ስለሆነች እኛ የመጋበዝ መብት አለብን በሚል ነው። ሶስተኛ ዲሞክራቲክ ስርአት ያላቸው የሚዳዱ ሊበራል ዲሞክራሲ እንዲሁም ዲሞክራሲን ብለው ካታጎሪ አውጥተዋል። ሊስቱን ላይ እንደሚታየው እነሱን ጋብዞ ስለ ዲሞክራቲክ ስርአት ስለ ሲቪል ራይትስ ሊበርቲ ስለ ነጻነቶች ጉዳዮች ለመወያየት ነው አላማውና ና ይሄ ነው እንግዲህ፣ ከመሰረቱ ክራይቴሪያ እንግዲህ የራሳቸውን አውጥተዋል ያስተዳደሩ ማለት ነው። በዛ መሰረት እንደጠቀስከው መቶ አስራ አንድ ሀገር ነው አጠቃላይ የተጋበዙት ማለት እችላለሁ። እንግዲህ ከዚህ ውስጥ ከአፍሪካ ሀገሮች የተጋበዙት አስራ ሰባት ሀገሮች ናቸው መሰለኝ። እነዚያ ውስጥ ኢትዮጵያ የለችም፣ ኤርትራ የለችም። ከምስራቅ አፍሪካ ሁለት ሀገሮች ናቸው የተጋበዙት። በተለይ በኢትዮጵያና በዩናይትድ ስቴትስ መካከል የቆየውን ግንኙነት ሲያስተውሉና ኢትዮጵያ ውስጥ እየታዩ ያሉ ለውጦችን ሲመለከቱ ይሄ የኢትዮጵያ በዚህ መድረክ ላይ አለመጋበዝ ወይም አለመገ ትርጉም ይኖረው ይሆን እንዴ? ነገሩ ብዙ የሚቀርብን ነገር የለም። እውነቱን ለምን ነገር ከኢትዮጵያ ጥቅም አኳያ ስናይ፣ ነገር ግን ዲሞክራሲ ተብሎ አሜሪካ ሰባ ሲጠራ ኤንየት ከተጋበዙት ሀገራት መካከል ዲሞክራሲ ስርዓትን መገንባትን አሟልተው እንኳን መገኘትን የማይገባቸው አንዳንድ ሀገራት ሾልከው ገብተዋል። እና በዛ አኳያ ስናይ በጣም ትክክል አይደለም። ኢትዮጵያ መጋበዝ ነበረባት ነው ብለ ይህንን የምለው ምንድን ነው ሪሊ ካለፈው ሶስት ዓመት ወዲህ ተስፋ የሚሰጥ የሚፈነጥቅ ዲሞክራቲክ ስርዓት እየተገነባ እያየን ነው። ቶታሊ ኮምፕሊት ነው ማለታቸው ሀገራችን አይደለም ግን ጥሩ ተስፋ የሚሰጥ ጁን ሀያ ሀያ አንድ ላይ ምርጫ መደረጉ ይሄ ሶሻል ሚዲያ ሳይቀር መንቀሳቀሱ ሁኔታ ፕራይቬት ሚዲያ እያበበ የሚሄዱ አርባ ሀምሳ ቲቪ ጣቢያ መኖሩ፣ በፊት ያልነበረ እርግጥ ቀንድ መቁጠር ብቻ ሳይሆን ሳብስታንስ ያላቸው ኋላ ሚወጡ እንደሆነ እያሰመርኩበት ይህንን ስናይ ኢትዮጵያ ከተጋበጡት አንዳንድ ሀገር ለምሳሌ ኒር አንጎላ የሚገርም ነው እንግዲህ ወንድሚያ ሰለሞን እንዳልከው ከሀምሳ አራት ሀገራት አስራ ሰባት ናቸው ንግስቱን ያስቻለ አንጎላ አሁን አንጎላ በዲሞክራሲውም በምኑም ዲክታቶሪያል በጣም አፋኝ የሆነ ስርዓት ባለበት የአገሪቷንም ኢኮኖሚክ ሪሶርስ በሚዘረፍበት አገር ቤዚካሊ የአንድ ቤተሰብ ስርዓት ስርዓት ሆኖ በአንጎላ ላይ ኮንትሮል ባደረገበት ሁኔታ የዲሞክራቲክ ናት አንጎላ ብሎ መጋበዝ፣ ኒጀርን መጋበዝ በጣም በጣም የሚያሳዝን ሆኖ ነው ያገኘሁት። እና ኢትዮጵያ መጋበዝ ተገቢ ነበረ፣ አልሆነም። በነገራችን ላይ ኬንያ ብቻ ነው የተጋበዘችው። ግብፅ አልተጋበዘችም፣ ሱዳን አልተጋበዘችም ኢትዮጵያ ጅቡቲ፣ ሳውት ሱዳን፣ ኡጋንዳም አልተጋበዘችም። ኤክሴፕት ፎር ኬንያ እና ትክክል አይደለም። ኢትዮጵያ አትሊስት በፍሪደም ሀውስ በወጣው ቀመርም ሶርት ኦፍ ወደ ዲሞክራቲክ ስርአት የተነጠቁ የሚንቀሳቀሱ ህብረተሰቦች በሚለው ካታጎሪ ብትጋበዝ ተገቢ ነበር ማለት ነው። ለተጋበዙም ይሁን ላልተጋበዙ ሀገሮች፣ እንዲሁም ለዩናይትድ ስቴትስ ለራሷም ይህ ጉባኤ ያለው ፋይዳ ይኖር ይሆን? ወደ ጆርጅ ዋሽንግተን ዩኒቨርሲቲው ፕሮፌሰር ሽን ልመልሳችሁ። Well, since it's a virtual summit, uh, the implications are probably not that great for any particular country. Uh, it is an indication of how the United States government. የዩናይትድ ስቴትስ መንግሥት የሚረዳበትን መንገድ የሚጠቁም ነው በሽን አባባል በመሆኑም፣ ይህ ጉዳይ ለዩናይትድ ስቴትስ ነው እንጂ በተጋበዙ ወይም ባልተጋበዙ ሀገሮች ላይ የሚያሳድረው ጫና ጉዳይ አይመስለኝም። ከተጋበዝክ አሉ ሽን፣ የማራምደውን ዲሞክራሲ የዳበረ እንደሆነ አድርጋ ዩናይትድ ስቴትስ ወስዳለኛለች ብለህ ልትደሰት ትችላለህ። በሌላ በኩል ደግሞ ካልተጋበዝክ፣ አንዳንድ አገሮች ቅር ሊሰኙ ይችላሉ። አንዳንዶች ደግሞ የሚጋበዙበት ምን ምክንያት እንደሌለ ራሳቸው ሊያውቁት ሊገነዘቡት ይችላሉ። ስለዚህ ጉዳዩ አነጋጋሪ ነው ብለዋል ሽን። ጉባኤው ዛሬ እየተካሄደ ነው። ነገም ስራ ላይ ውሎ አስተናጋጁ ፕሬዚደንት ጆ ባይደን ምሽት ላይ ይዘጉታል። ዛሬ በተነጋገርንባቸው በርካታ ነጥቦችና በጉባኤው ሂደትና ውጤት ላይ ሁለቱን ምሁራን ይዤ መለሳለሁ። አመሰግናለሁ። ለዛሬው ለአሜሪካ ድምፅ ሶሎሞን አባተ ነኝ።